ጥያቄ አስራ አምስት የጉዞ ስነ ስርዓትን ወይም አደብ ይጥቀሱ። መልስ፣ አንደኛ የምጓዘው ከመንገዱ በቀኝ በኩል ሆኖ በአረማመዴም ልከኛ እና ትሁት ሆኜ ነው። ሁለተኛ ካገኘሁት ሰው ጋር ሰላምታ እለዋወጣለሁ። ሶስተኛ አይኔንም ዝቅ አደርጋለሁ፣ ማንንም ደግሞ አላስቸግርም። አራተኛ በመልካም እያዘዝኩ ከመጥፎም እከለክላለሁ። አምስተኛ በመንገድ ላይ የማገኘውንም አስቸጋሪ ነገርን ሁሉ አስወግዳለሁ።